ተከታዩ ዝግጅታችን ሴቶችና ቤተሰብ ግን በውጭ ያሉ ኢትዮጵያውያት ለወገኖቻቸው መብት ከበሬታ ያደረጉትን ትግል የሚዘክር መጽሐፍ ምረቃ ላይ ትኩረት አድርገሻል። ቆንጅት፣ መስመሩ ያንቺ ነው። አሉላ፣ አመሰግናለሁ። አዎ በውጭ ሀገር የሚኖሩ ኢትዮጵያውያት ለኢትዮጵያ ሴቶች መብት ከበሬታ ለማህበራዊ ፍትህ ያደረጉትን ትግል የሚዘክር ታሪክ ያካተተ መጽሐፍ የፊታችን ቅዳሜ ይመረቃል። በዚያ ላይ ነው ያተኮርኩት በሴቶችና ቤተሰብ ፕሮግራም። የመጽሐፉ ርዕስ ስትራግል ፍሮም አፋር ይባላል። በእንግሊዝኛ የተጻፈ ነው። በግርድፉ ለተረጉመው ልሞክርና ትግል ከወዲያ ማዶ። ደራሲዋ ከሁለት ዓመታት በፊት ከዚህ አለም በሞት የተለዩት ለትምህርት መስፋፋት ሲታገሉ የቆዩ ምሁር ለማህበራዊ ፍትህ ተሟጋች ለሴቶች መብት የሚታገሉ የነበሩት ዶክተር ማይገነት ሽፈራው ናቸው እዚህ ዋሽንግተን አካባቢ ተመስርቶ የሚንቀሳቀሰው ሴንተር ፎር ራይትስ ኦፍ ኢትዮጵያን ውመን የኢትዮጵያ ሴቶች መብት ማዕከል መስራች ነበሩ። በዝግጅታችን ዶክተር ማይገነት በተደጋጋሚ ቀርቦ ነበር። እስኪ ከድምጻቸው ቀንጠባ አድርገን እናሰማ። የኢኮኖሚ ሁኔታ፣ የፖለቲካ ሁኔታ መሻሻል አለበት። የመብት ጉዳይ የመንግስት በጣም ኃላፊነት አለበት። የታሰሩት ካለምንም ቅድመ ሁኔታ መፈታት አለባቸው። ሌላ ደግሞ የሀገር ሽማግሌዎች፣ የሃይማኖት መሪዎች መናገር አለባቸው። ኢትዮጵያ የሰላም ሀገር እንድትሆን ሰላም ማለት ጦርነት ማቆም ብቻ አይደለም። ሰላም ማለት ከረሃብ ከችግር ሰውን ማውጣት፣ ከድህነት ሰውን ማውጣት፣ በሰብአዊ መብት ተጠብቆ መኖር ማለት ነው። እነኚህን ነገሮች መንግስት ትልቅ ኃላፊነት አለበት። እንግዲህ የሚሆንበትን ሁኔታ ከተፈጠረ ስደት የሚወድ ሰው ማንም የለም። ሊቢያ ውስጥ ከጥቂት ዓመታት በፊት በኢትዮጵያ ስደተኞች ላይ በአሸባሪዎች አሰቃቂ ግድያ በተፈጸመበት ወቅት ከተናገሩት የተወሰደ ነው ባጭሩ ዶክተር ማይገነት እንደሳቸው በውጭ ሀገሮች የሚኖሩ ሴቶች ለሀገራቸው ሕዝብ፣ ለሴቶች መብት መከበር ያበረከቷቸውን አስተዋጽኦች መጽሐፋቸው በሰፊው ዘክረዋል። ከመካከላቸው አንዷ ታዲያ አይርላንድ ነዋሪ የሆኑት ዶክተር ፀሐይ ብርሃነ ስላሴ ናቸው። መጽሐፉን አስመልክቶ አስተያየታቸውን ጠይቄያቸው ነበር። ዶክተር ማይገነት የኢትዮጵያ ሴቶችን የመብት የልማት ጉዳይ የማሻሻልን ሁኔታዎች በትጋት የምትሰራው ልክ በስራው ዓለም ላይ ጠንክራ በምትሰራበት ደረጃ በዛ መልክ ነበር የምትሰራው። በስራው ዓለም ላይ የነበራትን ትኩረት እና የአሰራር ዘይቤ በትርፍ ሰዓቷ ላይ ስለ ሴቶች ጉዳይ በምታስበውና በምትሰራው ላይ በዛን አይነት ጥንካሬ የምትሠራ ሰው ነበረች። ለኢትዮጵያ ሴቶች መብት ስንሰራ የመጀመሪያ ማስታውሰው አዲስ አበባ ውስጥ የሰጡ የኢትዮጵያ ሴቶች ሪሰርች ሰራ በተለይ ጉሌሌና እንጦጦ አካባቢ ላይ ምን አይነት ችግር ያለባቸው ሴቶች ነበሩ፣ እንዴት ቢደረግ ነበር የሚረዱት የሚል ሪሰርች ሰራል። እኔ ነበርኩ ሪሰርቹ እንደምመራው፣ ግን ከሌሎች ሴቶች ጋር አዲስ ላይ አብረን ሰራን። ዲሲ ውስጥ ከመጣን በኋላ ደግሞ የኢትዮጵያ ሴቶች የመብት ደረጃ ምን ላይ ነው፣ ሴቶች በሴትነታቸው በእናትነታቸው፣ በህብረተሰብ ውስጥ እንደው ባለው ሁኔታቸው በአጠቃላይ ምን አይነት የኢኮኖሚና የፖለቲካ የሶሻል መብት ነበራቸው፣ እንዴትስ ቢደረግ ሊሻሻል ይችላል የሚለውን ሲሰሩም አብር የሳተፍ ነበር። በሊቀመንበርነት እሷም ትመራው ነበር። ዶክተር ማይገነት በጣም ከፍተኛ ችሎታ ስለነበራት አብረሀት የሚሰሩትም ሰዎች ጭምር የማስተባበርና የማቀነባበር ሁኔታዋ ከፍተኛ ነበር። እና የሰው መብት ረገጣው የሴቶችን መብት አስመልክቶ እዛው ጋር እንዴት አርጎ እንደሚሄድ ህብረተሰብ ውስጥ ይህንን መጽሐፍ እንዴት አገኙት ዶክተር ጸሀይ? መጽሐፉ በጣም ግሩም መጽሐፍ ነው። ሁለት ነገሮች በጣም አጠንክሮ የታየኝ ምንድን ነው? አንደኛ የሁሉም ሴቶች እዛ ድርጅት ውስጥ ያሉት አብረዋት የሚሰሩት ሴቶች ፕሮፌሽናሎች ናቸው። በብዛት በስራ መስክ ላይ በከፍተኛ ደረጃ የተሰማሩ ሴቶች ያላቸውን ኤነርጂ እዛ ላይ በከፍተኛ ደረጃ አጥፍቶ እንደገና እዚህኛውም ላይ ከዛ ባላነሳ ሁኔታ ሲሰሩበት እንደነበረ መጽሐፉ ይገልጸዋል። ቀላል ነገር አይደለም። ሁለተኛ የሴቶቹ የሚያመጡት የየራሳቸውን ችሎታና እውቀት በዚህ በሴቶች በሚሰሩት ላይ አውለውታል። በደንብ አድርገው ያንን አጣምሮ መያዙ ደግሞ ቀላል ሂደት አይደለም። ይሄንን አቀነባብሮ በጽሁፍ መልክ ይሄ ነበር ሂደታችን ብሎ ማቅረቡ ዶክተር ማይገነት ያደረገችው እዚህ መጽሐፍ ላይ ያለ ትልቅ ኮንትሪቢሽን ነው። አንዱ ይሄ ነው። ሌላው ደግሞ እውነትም ሰው ልጅ ከእውቀቱ በመነሳት ብቻ ሳይሆን ከራሱም አጋጠመኝ ሁኔታዎች በመነሳት ይህን ነገር እኔም ቀብሸዋለኝ ከሚል አንጻር እንዴት አድርጎ ሴቶቹ በተለይ ስለ ራሳቸውና ስለ ሴቶች ማቀነባበ መቻላቸው በተገለጸው የህይወት ታሪካቸው ላይ ያለውን ሂደት ሲነግሩን ከራሳቸውም ከውስጥ ከአንጀታቸው እንደተነሳ ያስታወቃል። ለምን ቀምተውታል፣ አይተውታል። ያንን ደግሞ ወደፊትም አምጥተውታል በስራቸው ላይ እና ይሄንን ደግሞ ጥሩ አድርጋ በመጽሐፉ ላይ ሴቶቹን ታሪክ አወጥተዋለች ና በጣም ጥሩ አቀራረብ ይዞ መጥቷል መጽሐፉ በዚህ ረገድ ነው የምለው። መጽሐፉ ሌሎችም አስተያየት የሰጡበት በተለይ ወጣቱን ትውልድ ስለ ቀደሙ ሴቶች ትግል ለማስተማር እንደሚጠቅም ነው አጥብቀው የገለጹለት። ወጣት ሴቶችን በአጠቃላይ ወጣቶችን ለማስተማሪያም ትልቅ ጠቀሜታ እንዳለው ልክ ነው። ትልቅ ዘመን የእነዚህን ሴቶች የሕይወት ታሪክ ፈልፍሎ ማውጣቱ ከምን ተነስተው ምን ላይ እንደደረሱ ደረስን፣ ለራሳችን እውቀት ያዝን፣ ለራሳችን ስራዎችን አግኝተናል እና ትናንትናል ትደላድለናል ማለትም ብቻ ሳይሆን ለሌሎች እንዴት አርገን እንሰራለን፣ ለሌሎች እንዴት እናስባለን፣ ስለ ሌሎችስ ምን አይነት አስተሳሰብ እንዲኖረን ከሰው ጋር ተማክረን ተነጋግረን እናፈልቃለን የሚለውን ጥሩ አድርገው ተናግረውታል ። ሴቶቹ እዚህ መጽሐፍ ላይ እንዲናገሩ ማይገነት ረድታቸዋለች። ይሄ ይሄንን ሲያዩ አሁን በተለይ በዘመናችን ያሉ ሴቶች በተለይ ባለፈው ሀያ አመት ሰላሳ አመት ውስጥ በደርግ እና በዚህ በአሁን በተያዘው መንግስት ኢትዮጵያ ውስጥ ባደጉ እና በተወለዱ እና ባደጉ ሴቶች መካከል አማራጭ አስተሳሰብን ሊያገኙ ስለማይችሉ ጥሩ አድርጎ አማራጮችን ያሳያቸዋል። የሴቶቹ ታሪክ የሚሰሩት ስራ ስልታቸው ሁሉ እውነት ነው። ይሄ ከመጽሐፉ ኮንትሪቢሽን አንዱና ዋነኛው ነው። ጥሩ መማሪያ ነው የሚሆነው። አመሰግናለሁ ዶክተር ፀሐይ አመሰግናለሁ ፀሐይ።